ሁማን ራይትስ ዋች በዛሬው መግለጫ ከአራት ወር በፊት በሱማሌ ክልል ፕሬዚደንት አብዲ መሐመድ የሚመራ የኢትዮጵያ ልኡክ ወደ አውስትራሊያ በመጣበት ወቅት ተቃውሟቸውን ያሰሙ ኢትዮጵያውያን ቤተሰቦች ላይ እስራት መፈጸሙንና ድርጊቱ አሁንም አለመቆሙን አትቷል። ተቋሙ ለተቃውሞ ከወጡ ግለሰቦች ጋር ባደረገው ቃለ ምልልስ 32 የቤተሰቦቻቸው አባላት መታሰራቸውን እንደነገሩት በቪዲዮ አስደግፎ አቅርበዋል። ከታሳሪዎች ውስጥ የሰባና ሰማንያ አምስት ዓመት ዕድሜ ያላቸው እንደሚገኙበትም መግለጫ ይጠቁማል። የኢትዮጵያ መንግሥት ደጋፊዎች ለሰልፍ በወጡበት ወቅት በቅንጡ ስልኮቻቸው የቀርጿቸው እንደነበር የሚናገሩት ተቃዋሚዎች ዘመዶቻችሁ ላይ ምን እንደሚደርስ ታያላችሁ ሲሉ ይዝቱባቸው እንደነበር የሰብአዊ መብት ተሟጋች ድርጅቱ ይገልጻል። ዛቻው እውን ሆኖም አንዳንዶቹ በሰዓታት ውስጥ ኢትዮጵያ ከሚገኙ ዘመዶቻቸው የስልክ ጥሪ እንደደረሳቸውና የቤተሰቦቻቸውን መታሰር እንደሰሙ በመግለጫው ተጠቅሷል። የዘፈቀደ እስር በሶማሌ ክልል የተለመደ እንደሆነ ሂማን ራይትስ ዋች ይሟገታል። በተቋሙ የኢትዮጵያና የኤርትራ ጉዳዮች ከፍተኛ ተመራማሪ ፌሊክስ ሆርን እንደሚሉት በተለይ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በሚያካሄደው ጥቃት ላይ ድጋፍ ሰጥታቸዋል አሊያም ተሳትፏቸዋል በሚል በርካታ ሰዎች በዘፈቀደ እንደሚታሰሩ ይገልጻሉ። ሂዩማን ራይትስ ዎች በተደጋጋሚ በሱማሌ ክልል ግለሰቦች በዘፈቀደ እንደሚታሰሩ መግለጫ አውጥቷል። እስሩ ብዙ ጊዜ የሚከናወነው በኦብነግና በልዩ ፖሊስ መካከል ግጭት ከተፈጠረ በኋላ ነው። በጎረቤት ሀገራት ያሉ ግለሰቦች ላይ ያነጣጠሩ ማዋከቦች እንደሚከናወኑ ብዙ መረጃዎች ይደርሱናል። በሱማሌ ክልል ቤተሰቦች ያሏቸው ግለሰቦችም ኢላማ እየተደረጉ ነው። ባለፈው እኔ በአውስትራሊያ የነውም ይህንኑ ነው። የሱማሌ ማህበረሰብ አባላት የአብዲ ኤሊ መምጣት በመቃወማቸው ከዚያ ተከትሎ ባሉት ቀናትና ሳምንታት በሱማሌ ክልል የሚኖሩ የቤተሰብ አባላቶቻቸው ታስሮባቸዋል። እንደ ተቃዋሚዎቹ አባባል ከሆነ የታሰሩ ዘመዶቻቸው ይፈቱ ዘንድ ለሶማሌ ክልል ፕሬዚደንት ያላቸውን ድጋፍ በቪዲዮ መልዕክት እንዲያሳዩ ተገደዋል። ትውልዳቸው ከሶማሌ ክልል የሆኑና የአውስትራሊያ ዜግነት ካላቸው ከእነዚህ ተቃዋሚዎች መካከል ሶስቱ ለቤተሰቦቻቸው ሲሉ በእንዲህ አይነት የቪዲዮ ቀረጻ መሳተፋቸውን መግለጫው ያስረዳል። እንዲህ አይነት የይቅርታ ቪዲዮ ላይ እንዲሳተፉ ተቃዋሚዎችን ማስፈራራት የሱማሌ ክልል የተለመደ ስልት እንደሆነ ሂዩማን ራይትስ ዋች ሆን የኢትዮጵያ መንግስት ያሰራቸውን ግለሰቦች በአፋጣኝ እንዲፈታ ሂዩማን ራይትስ ዎች አሳስቧል። እነዚህ ግለሰቦች ምንም አይነት ወንጀል አለመፈጸማቸው ግልጽ ነው። ዘመዶቻቸው በአውስትራሊያ መንግስትን በመቃወማቸው ምክንያት እየተቀጡ ነው። የኢትዮጵያ መንግስት የሱማሌ ክልልና አብዲ ኤሊ የታሰሩትን ወዲያውኑ እንዲለቁና ወደፊትም ወከባ እንዳይደርስባቸው ማረጋገጥ አለባቸው። የኢትዮጵያ መንግስት ለጉዳዩ ተጠይቆ በሰጠው መግለጫ የተለመደ ተራ ውንጀላ ነው ብለዋል። የኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ሂውማን ራይትስ ዋች ጉዳዩን አስመልክቶ ለመንግስት ምንም አለማሳወቁንና ውንጀላውን ከዜና መመልከታቸውን ይናገራሉ። ይህን መረጃ እንዳገኘን ከሶማሌ ክልል መንግስት ለማጣራት ሞክረናል። ባገኘነው መረጃ መሰረት ይሄ ተራ ውንጀላ እንደሆነ ነው። ከዚህ በፊትም ሂዩማን ራይትስ ዎች እንደዚህ አይነት ውንጅላዎችን ያቀርብ እንደነበረ እና ተመሳሳይ እንደሆነ ነው። እንግዲህ እኔ እስካሁን ባጣራሁት ያገኘሁት በሪፖርቱ ላይ በግልጽ የታሰሩት ሰዎች ዝርዝር በግልጽ የታወቀበት ሁኔታ እንደሌለ ነው። ስለዚህ ለወደፊት አዲስ ነገር ካለ ምናልባት መረጃ ካገኘን የምናቀርብ ይሆናል። ግን አሁን ባለን መረጃ ምንም እንደዚህ አይነት እርምጃ እንዳልተወሰደ ነው እየደረሰ ነው።